ቮይስ ኦፍ አሜሪካ። ጎንደር ውስጥ በአማራና ትግራይ ሕዝብ መካከል የተካሄደው ሁለተኛ ዙር የአንድነት ጉባኤ ከተወያየባቸውና መፍትሄ ተሰጥቶባቸዋል ከተባሉት መካከል የትግራይ ጸገዴና የአማራ ጸገዴ ወረዳዎች እንዲሁም የወልቃይት ጉዳይ ይገኙባቸዋል። በዚህ ዙሪያ የአዲስ አበባው ዘጋቢያችን እስክንድር ፍሬው ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ከአቶ ንጉሱ ጥላሁን ጋር ያደረገውን ውይይት በትናንቱ ስርጭታችን አሰምተናል። ፕሮግራማችንን የተከታተሉት የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ሊቀመንበር አቶ በሪሁን ጥሩ የክልሉ መንግስት ቃል አቀባይ አቶ ንጉሱ ከተናገሩት ጋር የማልስማማባቸው ጉዳዮች አሉ ስላሉ ጋብዘናቸዋል። አዲሱ አበበን ያነጋገራቸው አቶ በሪሁን በትላንት ፕሮግራማችን የትግራይና የአማራ ህዝብ ሁለተኛ ዙር የአንድነት ጉባኤ ጎንደር ውስጥ በተካሄደበት ወቅት የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ከዘጋቢያችን እስክንድር ፍሬው ጋር ባደረጉት ውይይት አቶ ንጉሱ የሰጡትን መልስ ትክክል አለመሆኑን ገልጸው፣ ለእኛ ስልክ ደውለው ነግረውናልና ዘጋቢያችን በላከው ሪፖርት ላይ አቶ ንጉሱ በሁለት ዋና ዋና ጉዳዮች ላይ መልስ ሰጥተዋል። አንዱ በትግራይ ጸገዴ እና በአማራ ጠገዴ ወረዳዎች ዙሪያ ያለውን ሁኔታ በተመለከተ፣ ከዚያ ደግሞ በወልቃየት ጉዳይ ላይ የእርስዎ ጥያቄ በየትኛው ላይ ነው? አቶ በሁለቱም በሁለቱም ነው በሁለቱም ላይ እሺ። የሰጡትም ላሰማሁት አብረን እንደገና እንስማው፣ አድማጭም ለማስታወስ ይረዳል ይስማውና በዛ ላይ ይናገራሉ። ያድምጡት። በሁለቱ ወረዳዎች መካከል በግልጽ የተቀመጠ የተካለለ ወሰን ባለመኖሩ ምክንያት ነው ወደ ግጭት ሲገባ የነበረው። ስለዚህ ይሄ በግል ቦታዎቹን ጠቅሶ ቀበሌዎችን ጠቅሶ አካባቢዎችን ጠቅሶ ወደ አማራ ክልልና ወደ ትግራይ ክልል ይሁኑ ብሎ በስምምነት ማለት ነው። የቀበሌዎቹን ሕዝብ የአካባቢውን አማክሩ አሳትፎ ውሳኔ ተወስኗል። የወሰኑን ግጭት ለመፍታት የጋራ ስምምነት ተደረሰ ነው የምንለው በማ እዛ አካባቢ በሚኖሩ ሕዝቦች እና እንዲሁም በክልሎቹ መንግስታት መካከል ማለት ነው። ምንድነው የእርስ ጥያቄ ወይም ተቃውሞ የጸገዴ ጉዳይ በሁለት መንገድ ከፍለን ይኸው ጸገዴ እና ጠገዴ የሚባል ነገር አልነበረም። ጠገዴ አንድ ጠገዴ ነው የከፈሉት በአስራ ዘጠኝ መቶ ሰማኒያ አራት እንዲያውም ደርግ ከተደመሰሰ በኋላ በአስራ ዘጠኝ መቶ ሰማኒያ አራት ዓመተ ምህረት እኔ ክፍለ ህዝብ ነበርኩኝ። ጠገዴን በሙሉ የሚተዳደረው የነበረው በጎንደር ውስጥ ሆኖ አውራጃ ወዳባት በነበሩ ክፍለ ህዝቦች የሚመሩት ነው የነበረው ከዚያ በአስራ ዘጠኝ መቶ ሰማኒያ አራት ዓመተ ምህረት ግንቦት ወር ሀይሌ የሚባል የቲፒኤልኤፍ ታጋይ የሆነ ጠገዴ ለአስተዳደር ሰፊ ስለሆነ ከሁለት እንክፈለው ብሎ ከሁለት እንዲከፈል ነው ያደረገው። ሲከፍለው ለአስተዳደርን አያመቸንም በሚል መንገድ ነው እንዲከፈል የተደረገ እና ያኔ ነው ጸገዴ እና ጠገዴ የተፈጠረው ነው የሚሉኝ። አዎ፣ ከዛ በኋላ በዛ ወቅት ላይ የነበሩ የአማራ የኢህድን ክፍለ ህዝቦች ሃፍቴም አንድ ኮማንደርም ነበረ ህዝቡ በተሰበሰበበት በዓሉ ሲያከፍል ለሁለት እንክፈለው ብሎ የከፈለው ከዛ በኋላ ምንድነው የተደረገው? የሽግግሩ መንግስት ሲመረጥ ኃይሌ ባለበት መንገድ የዛኛው ጸገዴ ጸገዴ ከሚባለው ወደ የኛው ጸገዴ እንዲያውም ስድስት ቀበሌዎችን በሙሉ መትረየ ሳስጠምዶ ነው ምርጫውን እንዲመረጥ ያደረገው። ከዛ በኋላ ኃይሌ እስከ አስራ ዘጠኝ መቶ ሰማኒያ ስምንት አመተ ምህረት ድረስ ሽግግሩ መንግስት እስከሚያልቅ ድረስ የአማራው ጠገዴ የተከፈለው እንዲያስተዳድር ነው የተደረገው። እሱ የቲፒኤልኤፍ አባል ሆኖ ማለት ነው። ስለዚህ ይህን ጉዳይ በማስመልከት በተለያዩ መድረኮች ላይ ነው የተሳትፍ ያለው። በተለይ የግጨውን ጉዳይ ተነስቶ ይህን ጉዳይ ክርክር ሲደረግ እኔ በተለይ ዳንሻ ላይ የተደረገው ሀለቃ ጥጋኤ አቶ አያሌው ገዱ፣ አገኘ ተሻገር የዞን አስተዳዳሪ ባለበት፣ ደስ ያሰሜ የአስተዳደር ጸጥታ ኃላፊ ባለበት ስንነጋገርና ስምምነት ያልደረስን ብአዴን እንደ አቋም ይዞ ሰፊ ክርክር አድርጎበታል። ይህን ጉዳይ ሁለተኛ ሰፊ የሆነ የወልቃይት መሬት ሰው በማጣት ነው የወሰዱት። በሁለቱ መካከል ላይ ይህን ችግር እንዲፈታ አስራ አምስት ሰው ከጸገዴ አስራ አምስት ሰው ከጸገዴ ተወጣጥተው እኛ፣ እኔ ራሴ አገኘው፣ ተሻገር ደሴ፣ ታምራት ሀብቴ፣ ወርቆ ኃይለማርያም፣ ብርሃኑ መልክ እነዚህ አመራሮች ናቸው። አሁንም አሉ አመራሮች ናቸው። ጸገዴ ላይ ሂደን ምስክር እንድንሰጥ እነሱ ምስክር እንዲያመጡ ተደርጎ ምስክርነት ከሰጠነው ውጭ ነው ህዝቡ ከወሰነው ካስተላለፈው ውሳኔ ውጭ ነው ገዱ ግጨውን አሳልፎ የሰጠ ስለዚህ የሁለቱ ህዝቦች የጋራ ስምምነትም አይደለም አንድ ጠገዴ ነው አቶ ንጉሱ፣ ከሁለቱም በኩል የተገኙ ህዝቦች ተስማምተው ውይይት አድርገው ችግሩ የድንበር ውዝግቡ ተፈታ ብለዋል። እርሶ አልተፈታም ቀድሞም ጸገዴ የሚባል ነገር የለም የሚለው ላይ ነው የሚረጉት? አዎ አልተፈታም። ሁለተኛ የህዝቡ የድንበር ጥያቄ ማይደ ወደ ወልቃየት ጉዳይ እንሂድ። የወልቃየትም ጉዳይ ተፈቷል ችግር አለ። አልተፈታም ቢባል እንኳ ወደ ክልላዊ መንግስቱ ሄደው አቤት ማለት ነው የሚችሉት ብለዋል አቶ ንጉሱ። ለማንኛውም በወልቃየት ላይ ያሉትን ላሰማሁትና ስለ ወልቃየት ደግሞ መልሶን ይነግሩኛል። ተሳታፊዎች አንስተውታል፣ ተገቢው መልስም ተሰጥቶታል። የወልቃይትን ጥያቄ ወልቃይት አካባቢ ያለ ህዝብ ማንኛውንም ጥያቄ ለብሔራዊ ክልላዊ መንግስቱ ማቅረብ እንደሚ የሚኖርበት ክልል መንግስት በድሎኛል፣ አስቀይሞኛል፣ አስከፍሎኛል ካለ ደግሞ ያንን ጥያቄውን ሊያቀርብበት የሚችል ስርአት ያስቀመጠ የመንግስታዊ ስርአት ስላለ በዛ መልክ እንደሚስተናገድ እንደ ቀድሞ ሁሉ በዚህ መድረክ ተነስቶ ምላሽ ሀሳቡ ኔ ንገሩኝ፣ አቶ በሪሁ። በመሰረቱ የወልቃየት ህዝብ ጥያቄ የተነሳው አሁን አይደለም። በአስራ ዘጠኝ መቶ ሰባ ሁለት አመተ ምህረት ነው። የዛሬ አርባ አመት ነው ቲፒኤልኤፍ ተከዞ ተሻግረው ወልቃይት ሲደርሱ ጌሏ ላይ መካከል እኛ ተጋሉ ሀርነት ትግራይ እንባላለን፣ የትግራይ ነጻ አውጪ ድርጅት ነን ብለው ሲገልጹ እና ትግራይ እኮ ተከዜ ማዶ ነው፣ ሀገራችሁ ነጻ ለማውጣት ከፈለጋችሁ ተከዜ ማዶ ተሻግሩ፣ እሱ ነው ነጻ ማውጣት ያለባችሁ ነበር ያላቸው ወልቃይት። ይህ በማለቱ ከወልቃይት ህዝብ ጋር ግጭት ነው የፈጠሩ። የወልቃይት ህዝብ ማንነቱን ለማስከበር አርባ ዓመት በሙሉ ሲታገል በተለይ ከአስራ ዘጠኝ መቶ ሰማኒያ ሶስት በፊት የተደረጉ ትግሎች በደርግና በነበረው ጦርነት የሚሸፈን ስለነበር ነው እንጂ ሁሌ በትግል ውስጥ ነበር። ይህን በመታገለው የወልቃይት ህዝብ ለማንነቱ ሲል ያልከፈለው መስዋዕትነት የለም። ሙቷል፣ ታስሯል፣ ተሰዷል። በሌሊት ከየቤቱ እየተወሰደ ጉድጓድ ላይ እየተቆፈረ የተወሰደ ህብረተሰብ በዝርዝር ብቻ እንኳን አራት መቶ ስምንት ሰው ከኔ ጋር አለ። አራት መቶ ሰማንያ ሰው በህዝቡ ላይ ስለ ደረሰው ችግር አሁን ካወራን ጊዜም አይበቃንም። አሁን የተነሳንበት አቶ ንጉሱ ትናንትና በእኛ ፕሮግራም ላይ የተናገሩት ስህተት ነው የሚል ጥያቄ ነው እርሱ ያቀረቡትና፣ ጠቅልሉልኝ የአቶ ንጉሱ ሐሰት ንግግር ምንና እንዴት እንደሆነ ይግለጡልኝና በዛ እናበቃለን። እሺ፣ የወልቃይት ጉዳይ ያልተፈታው የወልቃይት ህዝብ የሚፈልገው ማንነቱ ነው። የወልቃይት ህዝብ የጠየቀው ጥያቄ ህገ መንግስታዊ ጥያቄ ነው የነበረው። ያ ጥያቄ ማለት እኔ አማራ ነኝ። አማራ ሊያሰኘኝ የሚችሉ ደግሞ መስፈርቶች አሉኝ። ባህሌ፣ ወጌ፣ ታሪኬ፣ ስነ ልቦናዊ አማራ ነኝ። ስለዚህ እኔ የአማራ ህዝብ ስለሆንኩኝ ይህን ይፈታልኝ ብሎ ለትግራይ ክልል ማመልከቻ አቅርቧል። ለጻድቃን፣ ለራሷ ለአባይ ወልዱ፣ ለህወሀት ጽህፈት ቤት እናታ ላይ ዛፌ በአካል ተገኝቶ ነው የህዝቡ ውክልና የያዙትን ሂደው ያቀረቡ ለፌዴሬሽን ምክር ቤት። እኔ ሰላሳ አንድ ሰውዬ ራሴ ባለሁበት ባለሁበት በራሴ በእጄ ነው የሰጠኋቸው። ይሄ አልፈታም። ይሄ ያልተፈታ ጥያቄ ማቅረብ ይችላሉ። ቀርቧል። ቀርቦ ግን የፈታው አካል ላይ የለም። ሊፈታ አይችልም። የጠገዴ ጉዳይ በመሰረቱ ሁለት ህዝቦች ተስማምተው የፈቱትን ጉዳይ አይደለም። ገና ገና ይህን ጥያቄ በረጅሙ በትግል የሚፈታ ነው እንጂ አልተፈታም። በሁለቱ ህዝቦች መካከልም የተፈጠረ ስምምነትም የለም። ሁለቱ ህዝቦች የሚያውቁት ነገር ምንድነው ነው አንድ ጸገዴ መሆናቸውና የአንድ ቤተሰብ ብቻ መሆናቸው ነው የሚያውቁት። በሁለቱም በኩል የተገኙ ተወካዮች ነበሩ ነው አቶ ንጉሱ ያሉት። ግን በሁለቱ የነበሩ ተወካዮች በፍጹም አልተስማሙም። የተስማሙት እኛ ምስክርነት በሰጠ ነው ጠገዴ አንድ ጠገዴ ሳይሆን እስከ አስራ ዘጠኝ መቶ ሰማንያ አራት ዓመተ ምህረት አንድ ጠገዴ ሆኖ እንደነበረ ስብሰባ ላይ እንግዲህ እርሰው አልነበሩም አቶ ንጉሱ ነበሩ እና ያንን ነው የተናገሩት። አዎ ምክንያቱም አቶ ንጉሱ የሚናገረው ባላወቀው ነው ባላወቀው ነገር ባወቀው ነገር ላይ አስተያየት መስጠት ጥሩ ይመስለኛል። እኔ በማውቀው ነው ራሴ መረጃ ሆኜ ባቀረብኩት ነው እየሰጠሁ ያለው። አቶ በሪሁን፣ ጥሩ የወልቃየት ሕዝብ አማራ ብሔርተኝነት የማንነት ጥያቄ መስራችና ሊቀመንበር፣ በአድማጮች ስም አመሰግኖታለሁ። እግዚአብሔር ይስጥልኝ። ስለ ጊዜው እኔም አመሰግናለሁ። በሌላ በኩል በነ መብራቱ ጌታሁን ዶሴ የሽብር ክስ ተመስርቶባቸው ክርክር ላይ የሚገኙት የወልቃየት ህዝብ አማራ ብሔርተኝነት የማንነት ጥያቄ ኮሚቴ መሪዎች ጉዳያቸውን ከሚያዩት ዳኞች አንደኛው እንዲነሱላቸው ጠይቀዋል። አቤቱታቸውን በጽሁፍ እንዲያቀርቡ አዞ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። አቃቢ ህግ በ2008 ዓ.ም መጨረሻ ላይ እነመብራቱ ጌታውን በሚል መዝገብ በሽብር ወንጀል ድርጊት ክስ የመሰረተባቸው አምስት ሰዎች በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ከተሰየሙት ሦስት ዳኞች መካከል አንዱን በገለልተኝነት ሊዳኙን አይችሉም በማለት እንዲነሱላቸው ጠየቁ። መብራቱ ጌታሁን ጌታቸው አደመ አታላይ ዛፌ ነጋ ባንቲሁንና አለነ ሻማ የተባሉት እነዚህ ተከሳሾች አቃቤ ህግ የመሰረተባቸው ክስ የወልቃየትን ህዝብ የአማራ ማንነት ጥያቄ ሽፋን በማድረግ የሽብር ወንጀል ፈጽመዋል በሚል እንደሆነ ከጠበቆቻቸው አንዱ አቶ አለልኝ ምህረቱ ለቪኦኤ አስረድተዋል ትናንት ፍርድ ቤት የቀረቡትም አቃቤ ህግ ቀደም ሲል የሰውና የሰነድ ማስረጃ አቅርቦ ያጠቃለለ ስለነበረ ፍርድ ቤቱ ሊከላከሉ ይገባል ወይም አይገባም የሚል ብይን ሊሰጥ እንደነበረም አቶ አለልኝ ያብራራሉ። ይሁንና ችሎቱ ከተሰየመ በኋላ የተፈጠረው የተጠበቀው አልነበረም። ተከሳሾቹ ከተሰየሙት ዳኞች አንዱ ሊዳኙን አይገባም የሚል አቤቱታ ስላቀረቡ ፈቃድ ጠይቀው ሀሳባቸውን መግለጽ ጀመሩ። አቶ አለልኝ ምህረቱ ዝርዝሩን ነግረውኛል። ዳኛውን ለመቃወም ያበቃቸውን ምክንያት እንዲገልጹ ጠየቀ። ከዛም ያው ሁለቱ አቶ መብራት ጌታሁንና አቶ አታላይ ዛፌ ከዳኞች መካከል አቶ ዘራይ ወለፈነ የተባሉት በዋልቃይት ጉዳይ ላይ ራሱ የቻለ አቋም አላቸው እና የገለልተኛ ዳኝነት ሊሰሩ አይችሉም የሚል ነበር ጥያቄያቸው እና ከችሎት እንዲነሱላቸው ነው። ይህም በሚያነሱበት ጊዜ የነበረው ተከሳሽ ሁሉም ተነስተው በአንድ ድምፅ እንደግፋለን አለ። ሀሳቡም ከዛ በኋላ ያው የተጠራው መዝገብ ብቻ መቀጠል አለበት ተብሎ የተጠራው መዝገብ ሊቀጥል ተደረገ። ሌሎች ተቀመጡ። ፍርድ ቤት ቅሬታቸውን ከሰማ በኋላ የሆነ ሪዳ በጽሁፍ አድርጋቸው አቅርቧ ናቸው። ምክንያቱም ትናንት ያቀረቡት በቃል ነው። እኔም ያው እዛው ነበር የሰማሁት እና በቀጣይ ቀጠሮ እንዳማከራቸው እና በጽሁፍ እንዲቀርብ ተደርጎ ቀጠሮ ለህዳር አስራ አራት ቀን ሁለት ሺ አስር አመተ ምህረት ተለውጠዋል። ለመሆኑ የሚሰውዬ አሁን ነው እንደዚህ ችሎት ላይ ቀረቡት? ዳኛው ወደ ችሎት የመጡት ከጥቅምት መጀመሪያ አካባቢ ነው። እንደ እነዚህ ሰዎች ክስ ዛሬ ሁለተኛ ችሎት ነው። ነገር ግን እንግዲህ ተከሳሾች ይህን ሁኔታ የሰሙት ዳኛው ከተሰየሙ በኋላ ስለሆነ በዛኛው ጊዜ ማቅረብ እንዳልቻሉ ነው ይገለጽ ዋና ሁነት መለሳቸው ዳኛው በማህበራዊ ሚዲያና በቴሌቪዥን ጥርት ያለ አቋም አላቸው። ወልቃይት ህዝብ የአማራ ማንነት ጥያቄ ማቅረብ አይችልም የሚል ጥርት ያለ አቋም ስላላቸው ገለልተኛ ሆነ እንግዲህ ዳኛው የሚል ነው ስጡ መታወቂያ እነዚህ ተከሳሾችና ሌሎችም እስከ ሐምሌ ወር ሁለት ሺ ስምንት ዓመተ ምህረት ድረስ የወልቃየት ህዝብ የአማራ ማንነት ጥያቄን ለተለያዩ የመንግስት አካላት ለማቅረብ በህዝብ ተወክለናል ሊሉ እንደነበረና ከመንግስት አካላትም ጋር ይወያዩ እንደነበረ አይዘነጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ